ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ። ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ ጠቅላይ ሚኒስትር አቢይ አህመድ አዲስ የካቢኔ በነገው እለት ይፋ ያደርጋሉ ተብሎ ይጠበቃል። ዘጋቢያችን እስክንድር ፍሬው ከኢህአዴግ ከፍተኛ ባለስልጣናት ያገኘውን መረጃ ተንተርሶ ዜናውን ያደርሰናል። የዩናይትድ ስቴትስ የቀድሞዋ ቀዳማዊ እመቤት ባርብራ ቡሽ አርፈዋል፣ ዘገባ ይኖረናል። ሙዚቀኛ ታምራት ደስታ በወጣትነት ዕድሜው በዛሬው እለት በድንገተኛ ሁኔታ ህይወቱ ማለፉ ታውቋል። ምኒልክ የሄጄ ህይወት ምንድነው በትክክል ገብቼ አረጋግጥኩ አንለያይምና ሐኪሜ ነሽ። በወጣትነት እድሜው በርካታ አድናቂዎችን ያተረፈው አልበም ከመለቀቁ አስቀድሞ ከባልደረባችን መስታወት አረጋው ጋር ቆይታ አድርጎ ነበር። ዘፋኝ መሆን ነው የምፈልገው። የትም ቦታ ትንሽ ስፖርት ሰራ ነበለ ማለት ያሮቻ ምናምን እንደዚያ ነገሮች ሰራ ነበረ፣ ግን ሞር ኢንትረስቴ ዘፈን ነበረ። ደግሞ ከልጅነቴም ስለምዘፍን ስለነበረ ሰውም እንደዛ ነበር የሚያስበ ነበር። ምን ትሆናለ ስባል ዘፋኝ ይሆናለኝ ስል ነበር። እንደምናስታውሰው ሌላኛው ዘገባ ፌስቡክን ይመለከታል። የማህበረሰብ መገናኛ ብዙሀን ከባለቤቶቹ ፈቃድ ውጪ ለሌላ ሰው ሊተላለፍ የማይገባው የግለሰቦችን መረጃ በማሳለፉ ጥያቄ በስቶበታል። ይህ እንዴት እናንተን ይመለከታል? የባለሙያ ማብራሪያ ይዘናል። ኢትዮጵያ ውስጥ ፌስቡክ ባለሁለት ስለት ቢላዋ ነው ማለት ይቻላል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዳይሬክተር ማይክ ፖምፒዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሚስጥር ተገናኝተው ተነጋግረዋል የሚለው ዜና ትክክል ነው ሲሉ ዛሬ አረጋገጡ። ውይይቱ ያለ እንቅፋትን የተካሄደው ሲሉም በትዊተር አስታውቀዋል። ፕሬዚዳንት ትራምፕ በሁለቱ ወገኖች መካከል መልካም ግንኙነት ተመስርቷልም ብለዋል። በፕሬዚዳንት ትራምፕና በሰሜን ኮሪያው አቻቸው ኪም ጆንግ ኦን ጋር ወደፊት ሊካሄድ የታቀደውን ጉባኤ አስመልክቶም ዝርዝሩ ትኩረት ተሰጥቶት በመሰራት ላይ መሆኑን ትራምፕ አክለው ገልጸዋል። የዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ቡድን አባላት ሊጎበኟት ባለችው የሶሪያዋ ዶማ ለቡድኑ ስራ ሁኔታዎችን የማመቻቸት ተልዕኮ ይዞ ወደዚያ ያቀናው አንድ የተባበሩት መንግስታት የጸጥታ ጉዳዮች ቡድን ተኩስ እንደተከፈተበትና የተጠመደ ፈንጂ ፍንዳታ እንደገጠመው ተዘገበ። በድንገቱ የተባበሩት መንግስታት ድርጅት ሰራተኞች ያለመጎዳታቸውን የመንግስታቱ ድርጅት ምንጮች ለአሜሪካ ድምጽ ሬዲዮ ገልጸዋል። ምርመራው በሚካሄድበት የመጀመሪያ ስፍራ ከፍተኛ ቁጥር ያለው ሰው መሰባሰቡንና በመንግስታቱ ድርጅት የጸጥታና የደህንነት ጉዳዮች ክፍል በተሰጠው ምክር መሰረት ልኡኩ ከአካባቢው እንዲወጣ መታዘዙን ዓለም አቀፉ የኬሚካል ጦር መሳሪያዎች ቁጥጥር ድርጅት ኃላፊ ገልጸዋል። አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪቭስ በአንድ ዋና የከተማይቱ ማዕከል እና እጅግ ጠቃሚ በሆነ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጹ ዘገባዎች መጠቆማቸውን የሀገሪቱን የእርስ በርስ ጦርነት ለማብቃት የነበረን ተስፋ ሙሉ ለሙሉ ያጨልማል ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። እዚህ በዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለስልጣናት ለሶስት አመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲዎች ሴናተሮች ተነቅፈዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን ስ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ አዋቅረው በነገ ዕለት ይፋ ያደርጋሉ ተብሎ ይጠበቃል። የሀገር ውስጥ የመገናኛ ብዙኃንና ለአሜሪካ ድምፅ የተናገሩ ከፍተኛ የኢህአዴግ ባለሥልጣናት ዝርዝር መረጃ ሳይሰጡ የካቢኔ ሚኒስትሮች በነገ ዕለት በፓርላማ እንዲጸድቁ የሚቀርቡ መሆናቸውን አመልክተዋል። ይለናል እስክንድር ፍሬው ማምሻውን ከአዲስ አበባ ያደረሰን ዜና። የነገው የኢትዮጵያ ፓርላማ የመጀመሪያ አጀንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የሚያደርጉት የካቢኔ ሹምሽር እንደሚሆን የገዢው ፓርቲ ምንጮች ገልጸዋል። በዚህም መሰረት አንደኛ ባሉበት የሚቀጥሉ የካቢኔ ሚኒስትሮች እንደሚኖሩ፣ ሁለተኛ ካሉበት ኃላፊነት ወደ ሌላ ኃላፊነት የሚሸጋሸጉ እንደሚኖሩ ጠቁመዋል። እነዚህ ምንጮች እንዳሉት ባሉበት ከሚቀጥሉት ሚኒስትሮች መካከል ረዘም ላለ ጊዜ ከአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቅርበት የሰሩት ዶክተር ወርቅነህ ገበየው አንዱ ናቸው። እናም ዶክተር ወርቅነህ በያዙት የውጭ ጉዳይ ሚኒስትር ኃላፊነት እንደሚቀጥሉ ነው ምንጮቹ ያረጋገጡት። ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረውን የካቢኔ አባላት ቁጥር ወደ 30 ዝቅ የሚያደርግ አዋጅ እንደሚጸድቅም ይጠበቃል። የካቢኔ አባላት ቁጥር የሚቀንሰው በአዋጁ መሰረት የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ አንድ ሚኒስቴር መስሪያ ቤት ስለሚሆኑ እንደሆነም ምንጮቹ ጠቅሰዋል። የተዋሃደውን የሚኒስቴር መስሪያ ቤት እንዲመሩ የሚሾሙት ደግሞ የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ እንደሚሆኑ ጠቁመዋል። ከፌዴራል ኃላፊነታቸው ወደ ሌላ የኦሮሚያ ክልል ኃላፊነት የተሸጋገሩትን ዶክተር ነገሪ ሌንጮን የሚተካ ሌላ ሰው እንደሚሾምም ይጠበቃል። በዚህ መሰረት የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር በመሆን ሊሾሙ እንደሚችሉ የምንጮቹ እምነት ነው። የፓርላማው የነገ ስብሰባ ተጨማሪ አጀንዳ አባዱላ ገመዳን የሚተካ አፈ ጉባኤ መምረጥ ነው። ምንጮቹ እንዳሉት በሂደት ሲታይ የቆየው የእርሳቸው የስልጣን መልቀቂያ ጥያቄ ተቀባይነት ያገኛል፣ ሌላ አፈ ጉባኤም ይሾማል። ወይዘሮ ሙፈሪያት ከማል አዲሷ አፈጉባኤ እንደሚሆኑም ነው የሚጠበቀው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ድምፃዊ ታምራት ደስታ በዛሬው ዕለት ድንገት ሕይወቱ ማለፉ ታውቋል። ታምራት ደስታ አንለያይምና ሐኪሜነሽ በሚሉ ዘፈኖቹ በእጅጉ የሚታወቅ ሲሆን የመጀመሪያ አልበሞቹ ተወዳጅ እንደነበሩ የሚታወሳል። ድምፃዊ ታምራት ደስታ ባለትዳርና የአምስት ልጆች አባት ነበር። ጽዮን ግርማ ዝርዝር አላት። ሐኪሜነሽ መድኒቴ ከሚታወቅበት የሙዚቃ ስራዎቹ ቀዳሚው ነው የድምፃዊ ታምራት ደስታ። ዛሬ ታምራት በህይወት የለም። ህይወቱ ያለፈው ደግሞ በድንገት ነው ይላል የቅርብ ጓደኛው የአቻሬ ጫማ ባለቤት ቸርነት መንገሻ። በአሁኑ ሰዓት የሞተበትን ምክንያት በግልጽ ለማስቀመጥ እንኳን አንችልም ይላል ሁሉም ሰው ማለት ይቻላል ይሄ ነው ያጋጠመው ብሎ ለመናገር አሁን እጅግ በጣም አስቸጋሪ ነው። ምክንያቱም ትላንትና ጉሮሮን ቶንሴል አመመኝ ማለቱን ነው የምናውቀው። በተረፈ ዛሬ ወደ ክሊኒክ ሄደ ብቻውን ነው ሄደው በስነ ስርዓት መኪና እየነዳ ስላሴ የሚባል ክሊኒክ እዛው ሰፈሩ አካባቢ የሚኖርበት ሰፈር አካባቢ ሳሊተ ምህረት አካባቢ መኪና በትክክል አስተካክሎ ወደኋላ ሄዶ ፓርክ አድርጎ ከጥበቃዎችን ተገቢው ሰላምታ ሰጥቶ በስርዓት ነው የገባው። ከሀያ ደቂቃ በኋላ አካባቢ ግርግር ተፈጠረ። ተዝለፍልፎ ወድቋል። መርፌ ወግተውታል። ከዛ በኋላ አምቡላንስ ጭነው ወደ ሚኒሊክ ሆስፒታል ነው ወሰዱ። ሚኒሊክ ሆስፒታል ሲደርስ የሚኒሊክ ሐኪሞች በፊት ለፊት ለእኔ እንደነገሩኝ አስከሬን ነው ይዞ የደረሰው ነው ያሉ። ቶንሲሌን ታመም ያለው ብሎ ሲሄድ ለሰው ተናግሮ ነበር የሄደው። ማናየው አየው? እነዚህን ሁኔታዎች በሆስፒታል ውስጥ ማንም ዛሬ አላየውም። ትላንትና ቶንስሉን እንዳመመው ለእኔም ነግሮኛል። ዛሬ ግን ወደ ክሊኒክ ሲሄድ ለማንም ኢንፎርሜሽን የለም ተነስቶ ነው የወጣው እነዚህ መረጃዎች ከየት አገኛችኋቸው በሆስፒታል ውስጥ የነበረውን ሆስፒታል ውስጥ የነበረውን ከጥበቃዎች ነው ምክንያቱም ታምራት መኪናውን እዛው ነው ትቷት አስከሬኑ ሄደዋለ መኪናዋን ለማየት ሄድን ጥበቃዎችን አናገርኳቸው አናገራቸው ሲገባ በስነ ስርዓት መኪናው አስተካክሎ ቆሞ ሰላም ብሎን ነው የገባው ከዛ በኋላ ከሐኪምና ከተነጋገረ በኋላ አስፈላጊውን ኢንተርቪው ካደረገ በኋላ መርፌ ታዞለት መርፌ ሰው ተወቅቷል። ከዛ ሁለት ህዝብት ልፎ ወደቀ። ወደ ሚኒሊክ የወሰዱት በአምቡላንስ ጭነው ተደናግጠ ሚኒሊክ ሄዳችሁ ሁኔታውን ለማጣራት ሚኒሊክ ሄድን። ሚኒሊክ ደግሞ እዛው አያጣሩም፣ እዛው አያረምሩም። ወደ ሌላ ነው ሪፈር የሚያደርጉት። ሚኒሊክ ሄጄ ያየሁት ምንድን ነው በትክክል ገብቼ አስከሬኑን አየሁኝ ናረጋግብ ፖሊሶች መጥተው ማለት አባዲና ነው የምንለው እኛ። በእኛ አሻራ ምንም ምንም ምን ሁሉ ነገር አነሱ፣ ፎቶግራፍ አነሱ፣ ንብረቶቹን፣ የመኪናውን ቁልፍ ሁሉም ከሰበሰቡ በኋላ አስከሬኑ በተገቢው መንገድ ወደ ምርመራ ወዳለበት ሆስፒታል ወደ ዮሐንስ አካባቢ አንድ የግል ሆስፒታል አለው፣ ወደዛ ሄዷል። እነሱ ደግሞ ውጤቱን የምንነግራችሁ ነገ ነው ብለዋል። ነገ ነው የምናውቀው። በምን እንደሞተ እንግዲህ ደርሶበት የነበረ ችግር ካለ ማወቅ የምንችለው ከነገው ምርመራ በኋላ ማለት ነው። ወዳጆቹ እንደነገሩን ታምራት ደስታ የተወለደው በደቡብ ክልል በሀዋሳና በሻሸመኔ መካከል ባለች ጥቁር ውሃ በተሰኘች ትንሽ ከተማ ነው። ያደገው ደግሞ ሻሸመኔ ውስጥ ነው። ዘፈን መስራት የጀመረው ድሬዳዋ ከተማ ነው። ወደ አዲስ አበባ ተመልሶ በ1996 ዓ ም አንለያይም የተሰኘ የሙዚቃ አልበም አወጣ። የአልበሙ መጠሪያ አንለያይም የተሰኘውን ዘፈን ጨምሮ ብዙዎቹ ዜማዎች እጅግ ተወደውለት ነበር። በአልበም ሽያጭም በወቅቱ ወጥተው ከነበሩ አምስት ከፍተኛ የሽያጭ ደረጃን የተቆጣጠሩ አልበሞች ውስጥ ተካቶ ነበር። ለታምራት ደስታ ሐኪሜነሽ፣ ከዛ ሰፈር፣ ከአንቺ አይበልጥም፣ ሊጀማምሬ ነውና ሌሎችም ዜማዎቹ በአድማጮቹ ዘንድ የተወደዱለት ስራዎቹ ናቸው። የታምራት ደስታን ህይወት ማለፍ ሻሸመኔ የሚገኙት እናቱና ከወንድሞቹ አንዱ መስማታቸውን የገለጹት ወዳጆቹ የቀብር ስነ ስርዓቱ በነገ ዕለት በአዲስ አበባ ከተማ ላይ ለማከናወን ኮሚቴ አዋቅረው እየተነጋገሩ እንደሆነ ገልጸውልናል። ታምራት የመጀመሪያዋ ሴት ልጁ የአስረኛ ክፍል ተማሪ ስትሆን በአጠቃላይ አምስት ልጆች አሉት ብለውናል ወዳጆቹ። I'm not sure if ህዝብ ዘንድ በወጣትነት ዕድሜው ተወዳጅነት ያገኘው የታምራት ደስታ ቀዳሚ አልበም ከመውጣቱ አስቀድሞ ከባልደረባችን መስታወት አረጋው ጋር ስለ አስተዳደጉና ስለ ሙዚቃ ስራዎቹ ቆይታ አድርጎ ነበር። ያደኩት ሻሸመኒ ነው፣ ግን የተወለድኩት ደግሞ በሻሸመኒና በአሳ መካከል ላይ ትንሽ ከተማ አለች ጥቁር የምትባል እዛ ከተማ ነው የተወለድኩት። ያው ያደኩት ሻሸመኒ ስለሆነ ቢሰቦች የሚያሉ ሻሸመኒ ስለሆነ ሻሸመኒ ሊነኝ ነው የሚባለው እንግዲህ ሙዚቃ የጀመርኩት ለመጀመሪያ ጊዜ የድሬዳዋ እጅ ነው። ድሬዳዋ ዘጠና ሰማኒያ ዘጠኝ አካባቢ እዛ ጀመርኩኝ። ከዛ በቀጥታ ወደ አዲስ አበባ መጣውኝ። እንግዲህ በደንብ ወደ ውስጥ የገባሁት አዲስ አበባ ከመጣው በኋላ ማለት ነው። ድሬዳዋ እዛ ጨርቃ ጨርቅ የኪነት ቡድን የሚባል ነበር። እዛ ውስጥ ነበረ ምሰራ። ከዛ እዛ ሰርቼ እዛ ፋብሪካው ሲዘጋ ወደ አዲስ አበባ መጣኝ ማለት ነው። በምን አጋጣሚ ሄድክ? ማወቅ ይችላለሁ? ይቻላል። ሊያሳድገኝ ሰውዬ እዛ ስለነበረ እሱን ለመጠየቅ ነው የሄድኩት። ስንተኛ ልጅ ነህ ለቤተሰቦችህ? ሁለተኛ። ስንት ናችሁ? ጠቅላላ ሶስት ወንድ ነን፣ ሴት የለም። የሰራኋቸውን ዘፈኖች ጠቅላላ አምኜባቸውን የሰራሁት ጥሩ ናቸው ብዬ መርጭ። ግን አትሊስት ለአንተ ለነብሰ የሚቀርበር ላያልሽም እንደማለት ነው። አኪሜነሽ እንግዲህ እሱን ውድ ማስ እንስማው ትንሽ እናስታውሰው ካልሽ

ለሊቱ እንዴት ንጋ ለምሳሌ ከኛ በፊት ፌም ሆኖ ታዋቂ ሆኖ ያለፉት ዘፋኞች እኛን አበርትተውናል እኛ እነሱ ጋር ለመድረስ ስንጥር ቢያንስ እኩል ባንሆን እንኳን የተወሰነንትን አሳድጋለን ራሳችንን በሙዚቃውም እድገት ይገኛል ለውጥ ይኖራል ከሀገር ውስጥ አልፎ አለም አቀፍ መልክ የሚይዝበት ደረጃ ይኖራል ስለዚህ ደግሞ የግድ ዘፋኞቹ ድምፃውያኖቹ መብዛት አለባቸው ባይነኛ አሁን ድምፃዊ ነህ አንተ ሌላ ተጨማሪ ነገር እንደዚህ ደግሞ ብሰራ በዚህ ሙያ ውስጥ ደግሞ ገብቼ እንዲህ ባደርግ የምንለው ነገር አለ የማስባቸው ነገሮች አሉ ያንን ነገር የማደርገው ግን ሲንታይም አይደለም ነገሩን እንድናገር ከፈቅድ እኔ ባለሁበት አካባቢ ብዙ ጊዜ አሁን ለምሳሌ ብዙ የጎዳና ተዳዳሪዎች አሉ እዛ አካባቢ ላይ ምንም አይነት ለምሳሌ ሆስፒታል የለም። እኔያም በሙያተኛ ባልሆንም በትርፍ ጊዜ ያንን ነገር መስራት ራሴንም ጠቅሜ፣ እዛ አካባቢ ያለውን ሕዝብ ለመጥቀም የማስበው ነገር አለ። ያም ምንድነሱ ኅብረተሰቡ በመጠነኛ የሆነ ክፍያ እየመጣ ሊታከም የሚችልበት አንድ ትልቅ የሆነ ሆስፒታል፣ ለኅብረተሰቡ አስፈላጊ የሆኑ ነገሮች አሉ ለምሳሌ ትምህርት ቤት የገለ ትምህርት ቤት፣ ሆስፒታል ያሉ ነገሮችን ከፍቼ በዛ ነገር ውስጥ ከዘፈን ባሻገር በዛ ነገር ውስጥ ብገባ ደስ ይለኛል። እርግጠኛ ነኝ። አይዞሽን ጅምር ዛሬ እንደ ቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንለያይም አንለያይም ገደለም አንለያይም Guadau kan si la la Le penem berdau bezunau lanté le suo segafà ti ha lei no sti e ወደ ተከታዩ ዘገባችን እናልፋለን። ከባለቤቶቹ ፈቃድ ውጪ ለሌላ ሰው ሊተላለፍ የማይገባው የግለሰቦች መረጃ ከፌስቡክ ተወስዶ ለሌላ ድርጅት ሊሰጥ መቻሉ የፌስቡክ መስራችና ባለቤቱን ማርክ ዙከርበርግ በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ለሁለት ቀናት በጥያቄ እንዲመረመር አድርጎታል። ከማህበራዊ ሚዲያ አውዶች አንዱና ግዙፉ የሆነው ፌስቡክ መስራች ይህ የጥያቄና መልስ ምርመራ ወዴት ያደርሰው ይሆን? ጉዳዩ የኢትዮጵያውያን ተጠቃሚዎችስ የሚሰጠው አንድምታ ይኖር ይሆን የሚሉ ጥያቄዎችን ያነሳችው ጽዮን ግርማ በኦሬገን ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ የዶክትሬት ጥናት በማድረግ ላይ የሚገኙትን አቶ እንዳልካቸው ጫላን አነጋግራለች። አቶ እንዳልካቸው ጫላ እንግዲህ በመጀመሪያ ለቃለምልልስ ልልስ ፈቃደኛ በመሆንህ እናመሰግናለን አሁን በኦሬገን ዩኒቨርሲቲ ከምታደርገው የዶክትሬት ዲግሪ ጥናት በተጨማሪ ከማህበራዊ ና ከዲጂታል ሚዲያ ጋራ በተያያዘ በርካታ ጥናቶችን ታደርጋለህ ና እንግዲህ ለዛሬ በመግቢያው ወደ ጠቀስ ነውና የፌስቡኩን መስራች ማርክ ዙከርበርግን ወደ ዩናይትድ ስቴትስ የህግ አውጪዎች ፊት ወዳ ቆመው የሰዎችን ግላይ መረጃ ሳያውቁት ለሌላ ወገን እንዲወሰድ ተደርጓል ወደ ተባለው እንግዲህ ካምብሪጅ አናላቲካ ወደ ተባለው ተቋም ተወስዷል ያ ተቋም ወስዶታል ወደ ተባለው ጉዳይ እንሄድ። ምንድን ነው ማርክ ዙከርበርግ እዛ ያደረሰው ጉዳይ፣ የዩናይትድ ስቴትስ ኮንግረስ ያደረሰው ዋናው ጉዳይ፣ ፌስቡክ ከተመሰረተ ጀምሮ በተለያየ ጊዜ ፌስቡክ ተጠቃሚዎች የፌስቡክ አካውንት በሚከፍቱበት ወቅት ተስማምተው የሚገቡበት ስምምነት አለ። እነኚህ ስምምነቶች ምንድን ናቸው? ይህን የፌስቡክ አገልግሎት ሳገኝ ስጠቀም፣ ፌስቡክ ከኔ የሚፈልገው ነገር ምንድን ነው? የግል መረጃዬ ለምሳሌ ፌስቡክ ላይ በሆንኩበት ወቅት ፌስቡክን መጠቀም ከጀመርኩበት ጊዜ ጀምሮ ያሉ የተለያዩ የገጽ ያላቸው ለምሳሌ የንግድ ተቋማት ሊሆኑ ይችላሉ፣ የስፖርት ክለቦች ሊሆኑ ይችላሉ፣ ወይም የፖለቲካ ድርጅቶች ሊሆኑ ይችላሉ። እነሱ በሙሉ የፌስቡክ ገጽ አላቸው። እነሱ የሚጽፉትን የሚናገሩትን፣ ማንኛውም እኔ በእኔ ዙሪያ ላይ የተመረቱ ወይም ጀነሬት የተደረጉ ዳታዎችን ጠቅልሎ ይይዛል ማለት ነው። እንግዲህ ይሄ አንድ ዳታ ነው ማለት ነው። ወይም ደግሞ ነጥብ ነው። ይሄን ነጥብ ተጠቅሞ ፌስቡክ በጣም ብዙ በቢሊዮን የሚቆጠሩ ተጠቋሚዎች ያሉት ድርጅት ነው እና ይሄንን ሰብስቦ ለሶስተኛ ወገን ይሰጣል ማለት ነው። ካምብሪጅ አናሊቲካ የሚባለው የፖለቲካ ካምፔይን አድቮኬሲ የምክር አገልግሎት የሚሰጥ ነው። ማርክ ዙከርበርግ ይሄንን ሲጠየቅ ይሄን ጉዳይ ከፌስቡክ ፍቃድና እውቅና ውጪ ካምብሪጅ አናሊቲካ እንዳደረገው ነው ጠቅሶ ሲከራከር የነበረው። አዎ ይሄ እንግዲህ ካምብሪጅ ከፌስቡክ ፍቃድ አልሰጠውትም ይላል፣ ካምብሪጅ አናሊቲካ ፍቃድ አለኝ ይላል ግብ ግብ ላይ ናቸው። እንግዲህ ማርክ ዙከርበርግ በዚህ በሁለት ቀን በነበረው ሂሪንግ ላይ ወይም ደግሞ ጥያቄና መልስ ላይ ሲመልስና ሲጠየቅ የነበረው ነገር ምንድን ነው? በመጀመሪያ ደረጃ እንግዲህ ከዚህ በኋላ ፌስቡክ እስከ ዛሬ ድረስ ፌስቡክ ራሱን እንደ ሚዲያ ተቋም አይደለም የሚያየው ፣ መተዳደሪያ ህጉም እንደ ሚዲያ አልነበርም እንደ ፕላትፎርም ነው ወይም ደግሞ አእማድ ነው ብዬ ነው ወደ አማርኛ የመለስኩት። የቴክኖሎጂ ተቋም ነው፣ የቴክኖሎጂ ድርጅት ነው፣ የሚዲያ ቅርጽ የለውም ይላል። አሁ እና መተዳደርም ያለብን በሚዲያ ሕግ ሳይሆን በቴክኖሎጂ ተቋም ሕግ ነው መተዳደር ያለብን ይላል። እና ራሳችንን በራሳችን ማስተዳደር እንችላለን ይላል። የካምብሪጅ አናልቲካ ጦስ ብቻም ሳይሆን ሌሎችም ብዙ ጦሶች አሉት ፌስቡክ። ያለ ፌስቡክ ፍቃድ ብዙ የተለያዩ መተግበሪያ አበልጻጊዎች ወይም ደግሞ የአፕሊኬሽን ዴቨሎፐርስ ያለ ፌስቡክ እውቅና የሰዎችን ዳታ ይወስዳሉ። የሰዎችን ፌስቡክ ላይ ያላቸውን ዳታ ይወስዱና ለተለያዩ የማስታወቂያ ሠራተኞች እንደ ሽያጭ ያቀርባሉ። ያ ትክክል አይደለም፣ ህገ ወጥ ነው። አንደኛ የሰዎችን ፕራይቬሲ ወይም ግላዊነት የሚጋፋ ነው። ያለ እውቅናቸው፣ ያለ ስምምነታቸው ለሶስተኛ ወገን ዳታ ይሸጣል ይላል። ያ አንድ ነው። ሁለተኛ እንግዲህ ፌስቡክ በተለያዩ ሰዎች ጥቅም ላይ ይውላል። በተለይ ደግሞ ሁለት ሺ አስራ ስድስት የአሜሪካ ምርጫ በኋላ ብዙ ሰዎች ከሌላ አገር በተለይም ደግሞ ከራሽያ አሜሪካ ምርጫ ላይ ተሳትፈዋል ወይም ደግሞ ገብተዋል ብለው ስለሚያምኑ ይሄንንም ነገር አመቻችቷል። በፌስቡክ እውነተኛ ያልሆኑ ሰዎች የሀሰት ስማቸውን በመጠቀም ወይም ደግሞ በማስታወቂያ በመግዛት ከፌስቡክ ራሱ ምክንያቱም ፌስቡክ አሁን የማስታወቂያ ስራም ይሰራል። ስለዚህ ማስታወቂያ በመግዛት ፔጆቹ ወይም ገጾቹ እውቅና እንዲያገኙና ብዙ ተከታይ እንዲያፈሩ ተጠቅመውበታል። በዛም የሚሰብ በዘርብ በቋንቋ በሃይማኖት ከፋፍሏቸዋልና በሚፈልጉት የፖለቲካ ፓርቲ ተባብረው እንዳይሰጡ አድርጓቸዋል፣ የሚል ውንጀላ ይቀርብበታል። ስለዚህ ለሶስተኛ ወገን አገልግሎት ይውላል ይላል እና But it's important to know whether the United States Congress can ይህን ማብራሪያ የሰጠው እንግዲህ በዚህ ጥያቄና መልስ ላይ የድርጅቱ መስራችና ባለቤት ማርክ ሀላፊነቱን እንደሚወስድ ገልጾ ይቅርታን ጠይቋል። በሌላ በኩል ደግሞ ከምክር ቤቱ አባላት እንዲህ ያለ ይቅርታን በመደጋገም እንደ መጠቀሚያ እያደረግከው ነው የሚል ትችት እዛው ተሰንዝሮበታልና እዛው ጋር ለትችት ከተዳረገ ይቅርታው ወዴት የሚወስደው ይመስልሃል? እኔ እንግዲህ ይመስለኝ እንግዲህ እሱም በተደጋጋሚ በሁለቱም ቀን ጥያቄና መልስ የተረዳሁት ከዛም በኋላ በወጡ መረጃዎች ባየሁት ነገር መጀመሪያ ከዚህ በኋላ ፌስቡክ እንደ ቴክኖሎጂ ተቋም ሳይሆን እንደ ሚዲያ ተቋም እንዲታይ በዛም መሰረት በሕግ እንዲተዳደር ለምሳሌ በፌስቡክ ላይ የሚነገሩ ማስታወቂያዎች፣ እሱም ፍቃደኝነቱን ገልጿል። በመንግስት ቁጥጥር ስር ለመግባት እዚህ አገር ባሉ ተቋማት አትሊስት ቁጥጥር እንዲደረግብኝ ፍቃደኛ ነኝ። እኔ ብቻም ሳልሆን ሌሎቹም የቴክኖሎጂ ተቋማት፣ ሌሎች የማህበራዊ ሚዲያ ተቋማት ለምሳሌ ትዊተር ጉግል፣ ማይክሮሶፍት፣ ሌሎችም፣ አማዞን ሁሉም የቴክኖሎጂ ተቋማት ናቸው እና እነሱም በሚዲያ ህግ ጥቅ ቁጥጥር ስር እንዲገቡ ፍቃደኛ ነኝ በእኔ በኩል ብሎ ተናግሯል። ይሄ ነገር ወደ ኢትዮጵያን በኢትዮጵያም የፌስቡክ ተጠቃሚዎች ቁጥር በየጊዜው እየጨመረ ነው እና ይሄ ማርክን በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ፊት ያቆመው ጉዳይ የኢትዮጵያውያን ተጠቃሚዎች ለኢትዮጵያውያን ተጠቃሚዎች የሚሰጠው አንደምታ ይኖር ይሆን ይኖረዋል። እንግዲህ ኢትዮጵያ ውስጥ ፌስቡክ ባለ ሁለት ስለት ቢላዋ ነው ማለት ይቻላል። በተለይ ደግሞ ምንም የመረጃ ስርጭት በመንግስት ቁጥጥር ስር ስለዋለ ኢትዮጵያ ውስጥ ብዙ የመረጃ ስርጭት ስለሌለ፣ ብዙ የሚዲያ አውታር ስለሌለ ፌስቡክ ይህን እየተካ በርካታ የመረጃ ምንጭ ሆኗል። እና ጥሩ ጥቅም ይሰጣል እና ፌስቡክ ኢትዮጵያ ውስጥ ትልቅ ስራ ይሰራል። መረጃ ስርጭትን ያፋጥናል። ሰዎች ስለ ሀገራቸው እንዲያውቁ ያደርጋል። ከዛ በተጨማሪ ደግሞ ይሄ እንግዲህ ፖለቲካውን በተመለከተ ነው። ማህበራዊ ትስስርም ፈጥሯል። ከወዳጅ ዘመዶቻቸው ጋር በስልክ ይገናኛሉ። ሜሴንጀር፣ ዋትሳፕ በፌስቡክ ስር ያለ ሌላ መተግበሪያም ሶፍትዌር አይነት ነው። ስለዚህ ፌስቡክ በርካታ ጥቅም አምጥቷል ማለት ነው። አንዱ ስለት ይሄ ነው። ሁለተኛው ስለት ግን ምንድን ነው? ይሄ በአሜሪካም በሌላም ሀገር የሆነ እየሆነ ያም ያለ ነገር ነው። የሐሰት ስም በማውጣት ምንም ተጠያቂነት የሌለበት መረጃ መረጃ ስርጭት ስርዓት ውስጥ ይገባል። የሐሰት ዜና ይስፋፋል እና ይሄም ትልቅ ጉዳት ያመጣል። የእርስ በእርስ መተማመንን ይቀንሳል እና ማህበረሰባችንን ለአደጋ ያጋልጣል ማለት ነው። እና ይሄ ሌላው ስለት ነው። በተለይ ደግሞ በዚህ በኩል ያለው ነገር የሚከፋው ምንድን ነው? ኢትዮጵያ ውስጥ ያለው የመረጃ ስርዓት በመንግስት ቁጥጥር ስር ብቻ ስለሆነ እና ብዙ ሰዎች የመናገር ነጻነት ስለሌላቸው ቢኖራቸውም እየፈሩ ስለሚናገሩ ጭፍኑ የሚነገሩ መረጃዎች እንደዚህ በጭቆና ውስጥ ያሉ መረጃዎች እንደ ፌስቡክ ያለ የመገናኛ መንገድ ለክፉ ዓላማ ሐሰት ዜናዎችን፣ የጥላቻ ንግግሮችን ለማዋል ይጠቀሙበታል ማለት ነው በእርግጥ ከሁለት ከሶስት አመት በፊት በኦክስፎርድ ዩኒቨርሲቲ አማካኝነት የተደረገ ጥናት ኢትዮጵያ ውስጥ ጥላቻ ንግግር ሊባል በሚችል ደረጃ ፌስቡክ ላይ ብዙ ንግግር የለም የሚል ድምዳሜ ላይ ደርሰው ነበረ። ግን አሁን ከዛ በኋላ በሆኑ ነገሮች እኔ በቅርብም ስለምከታተለው ፌስቡክ ላይ ጥላቻ ንግግሮች እየተስፋፉ ነው። ተጠያቂነት የለም። አኖኒሚቲ ወይም ማንነትን መደበቅ በጣም የተለመደ ነገር ነው እና ያንን ተጠቅሞ ደግሞ ያንን ተገና አድርገው የተለያዩ ስሞችን በማውጣት የጥላቻ ንግግሮች፣ የሀሰት ንግግሮች፣ የስም ማጥፋት ንግግሮች በጣም እየተስፋፉ ነው። ወደ መጨረሻው ዘገባችን እናልፋለን። የቀድሞዋ የዩናይትድ ስቴትስ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጆርጅ ደብልዩ ቡሽ ባለቤት ባርብራ ቡሽ በሕክምና ሲረዱ ቆይተው ትናንት በዘጠና ሁለት ዓመታቸው ከዚህ ዓመት ከዚህ ዓለም በሞት ተለይተዋል። ማርያማ ዲያሎ ያጠናቀረችውን ዘገባ መስታወት አረጋው ታቀርባለች። ባርብራ ፒየርስ ቡሽ የዩናይትድ ስቴትስ አርባ አንደኛው ፕሬዚዳንት እንደ አውሮፓውያን አቆጣጠር በ1990 ዎቹ ስልጣኑን ሲረከቡ የመጀመሪያዋ የዩናይትድ ስቴትስ ቀዳማዊት እመቤትና ከስድስቱ ልጆቻቸው መካከል ጆርጅ ዋሽንግተን ቡሽ በ2000 ዓ ም ስልጣን ሲይዙ ደግሞ የፕሬዝዳንት እናት ነበሩ። ባርባራ በህይወት በነበሩበት ጊዜ ለቤተሰባቸው በተለይም ለፕሬዝዳንቶቹ ለባለቤታቸው ና ለልጃቸው ክብር እጅጉን የሚቆረቆሩ እንደነበሩ ይነገራል። ጠንካራው ባለቤት የሰራውን ስራ የሚነቅፍና ኋላም የልጄን የስልጣን ዘመን የሚያጣጥል ነገሮችን መመልከት በእጅጉ ጠላለሁ። በሌላ ወገን ባርባራ በስልጣን ዘመናቸው የዩናይትድ ስቴትስ ስነጽሁፍን በተመለከተ ከፍተኛ ተሳትፎ እንደነበራቸው የሚገልጹት በሂውስተን ዩኒቨርሲቲ ፕሮፌሰር የሆኑት ናንሲ ቤክ ያንግ ናቸው። ሁሉም ዜጋ መሰረታዊ እውቀት የሆነው ማንበብ ና መጻፍ እንዲችል ከፍተኛ ትግል አድርገዋል። በዋይት ሀውስ በሚደረጉ በተለያዩ የውይይት መድረኮች ደጋግመው የተከራከሩ ሰው ናቸው። በባርባራ ቡሽ ቤተሰብ ስም የተሰየመው የስነ ጽሁፍ እርዳታ ድርጅት በዩናይትድ ስቴትስ ከስነ ጽሁፍ ጋር የተገናኙ ስራዎችን ለማገዝ የሚውል ከ110 ሚሊዮን ዶላር በላይ ገንዘብ ማሰባሰብ ችሏል። በዋይት ሀውስ የነበራቸውን ቆይታና የህይወት ልምዳቸውን በጽሁፍ አስፍረው በመጽሐፍ ለማሳተም የበቁ ሴት ናቸው። እንደ አውሮፓውያን አቆጣጠር በ1925 ዓ ም ነበር ከፕሬዚዳንት ቡሽ ጋር ትዳር የመሰረቱት ወጣቱ ቡሽ ወደ ጦር ሜዳ ጉዞ በጀመሩባት ሰዓት ስመለስ ታገቢኛለሽ ለሚለው ጥያቄ አዎንታቸውን ያገኘው መተጫጨት ለሰባ ሶስት ዓመታት የትዳር ዘመን በቅቷል። ጦርነት መሃል ቆሜ የጨለመውን ሰማይ እያየሁ ያጣኋቸውን ጓደኞቼን፣ የምወዳት ሀገሬንና የማፈቅራት ባርበራ የምትባል ወጣት መላልሽ አስብ ነበር። ባርባራ ቡሽ በሕይወት ዘመናቸው የሰሩትን በማሰብ መጽናናታቸውንም የልጅ ልጃቸው ተናግረዋል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አትቤዊ አማሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳቸው ያመሸኑ ሄኖክ ሰማ ግዜርና ጽዮን ግርማንን ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። መልካም